ሪዳ ራዳዊ ጠበቃ ናቸው። በቱኒዚያ በሽብርተኝነት የተጠረጠሩ የአንድ ሺ ገደማ ሰዎችን ክሶች መርምረዋል። ጠበቃው በምርመራቸው መጨረሻ የተረዱት አንድ ነገር አለ። ይኸውም ከተከሳሾቹ መካከል ከሶስት አራተኛ የሚበልጡት ከ34 ዓመት በታች ናቸው። የአምባገነናዊው ስርዓት ጠንካራ ግፊት ያላረፈበት በንጽጽርም ጥሩ የትምህርት እድል ያገኘ ትውልድ ነው። 40 ከመቶ የሚሆኑት የዩኒቨርሲቲ ትምህርት ተከታትለዋል። ሃዳዊ ከመረመሯቸው በሽብርተኝነት የተጠረጠሩ ተከሳሾች ሰነድ መካከል ወደ 70 ከመቶ የሚሆኑት በውጭ ሀገራት የሽብርተኞች ማሰልጠኛ ጣቢያዎች የሰለጠኑ ጥሩ ትምህርት ደረጃ ያላቸው ወጣቶች ናቸው። ግማሾቹም የጽንፈኝነት መስመር የያዙት ሃይማኖት ነክ ጽሑፎችን አንብበው ሲሆን፣ ሌሎቹ የተሰማሩበትን ትናንሽ የወንጀል ተግባር ትተው አክራሪ ቡድኖችን የተቀላቀሉ ናቸው። ሁሉም ሽብርተኝነትን የሚረዱበት መንገድ ግን ይለያያል። ስለዚህም የተለያየ ምክንያትና መነሻ አላቸው። እንደ ጠበቃ ራዳዊና ባልደረቦቻቸው ጥናት ውጤት የቱኒዚያ ወይን ቤቶች አክራሪነት ይበልጥ የሚስፋፋበት ስፍራ ነው። ጠበቃ ራዳዊ በቱኒዚያ አብዮት ከተካሄደ ስድስት ዓመታት በኋላም የሀገሪቱ መንግስት አክራሪነትን መታገል የሚችልበትን መንገድ ባለማግኘቱ አብዝተው ይተቻሉ። ሞሮኮ ውስጥ በሰባኪነት ይታወቁ የነበሩ እንደ አቦነፍስን መሳሰሉ የመሳሰሉ የቀድሞ ጽንፈኛ ወጣቶች ለዚህ ችግር መፍትሄ በማፈላለጉ ተግባር ላይ ሊረዱ እንደሚችሉ ይገመታል። አቦነፍስ ዘጠኝ ዓመታት በወህኒ ቤት ካሳለፈ በኋላ አሁን በቀድሞ ትክክለኛ ስሙ መሐመድ ራፊቅ መጠራት ጀምሯል። በወቅቱ የጽንፈኛነትን መንገድ መከተል የመረጠው አባቱና ጓደኞቹ ሁሉ አክራሪ አማኞች ስለነበሩ ነው ይላል። ወጣቱ መሐመድ ስልጠናውንና የቁራን ትምህርቱን የተከታተለው በሳውዲ አረቢያ ነው። እስልምና አንድ ትርጓሜ እንዳለው ብቻ ነው የተማርኩት። የተለያዩ ትርጓሜዎች እንዳሉት አስተማሪ አልነገረኝም። ይህንን ቆየት ብሎ ነው የተማርኩት እና ይህ ለእኔ በጣም አስደንጋጭ ነበር። ይህንን እስኪገነዘብ ድረስም መሐመድ በሳውዲ የተማረውን ነገር ሞሮኮም ውስጥ ይሰብክ ነበር። መስከረም አንድ ቀን 2001 ዓ.ም በዩናይትድ ስቴትስ ላይ የተጣለውን የሽብር ጥቃትም አማኞች ባልሆኑ ላይ የተፈጸመ ትክክለኛ ቅጣት ሲሉ በወቅቱ ካወደሱት ተርታም ተሰልፏል። እንደ ኢሮፓውያን አቆጣጠር በ2015 ዓ.ም ሞሮኮ ውስጥ ጠበቆች በምጻሩ ቢሲአይጂ የተባለ ጸረ ሽብር ማዕከል አቋቁመዋል። የማዕከሉ ኃላፊ አብደልሀቅ ኢብራሂም እንደሚሉት ማዕከሉ ከተቋቋመ አንስቶ 46 የሽብር ህዋሳትን ሞሮኮ ውስጥ ማጥፋት ችሏል። ኃላፊው ሌላም ቁጥር ተናግሯል፤ 1664 ይህን ያህል ሞሮኮውያን የተለያዩ የጽንፈኛ ቡድኖችን ተቀላቅሏል። አብዛኞቹም ራሱን እስላማዊ መንግስት ሲል የሚጠራውን ቡድን ነው የተቀላቀሉት። የአክራሪነት መንስኤዎችን መታገል ያስፈልጋል። ለዚህ ደግሞ ቤተሰብ፣ ትምህርት ቤትና የሲቪክ ማህበረሰብ ማንኛቸውም ቢሆኑ ትልቅ ሚና መጫወት ይገባቸዋል፤ ምክንያቱም ኃላፊነቱ የጋራ ነው። ይላሉ የጠበቆቹ ማዕከል ኃላፊ ቃሂም። ለምን ግን ሰዎች አክራሪ ይሆናሉ? የቱኒዚያው ጥናት እንደሚያመላክተው የተለያዩ ምክንያቶች አሉ። እነዚህ ምክንያቶች በሞሮኮም እንደሚታዩ መገመቱ አያዳግትም። ዘጠኝ ዓመት ወህኒ ቤት የቆየው የቀድሞው ጽንፈኛ ሰባኪ መሐመድ ሌሎች አክራሪ የሚሆኑበትን ምክንያት ሊረዳው ይችል ይሆናል። ያለፈበት ስለሆነ የሚጓዙትንም መንገድ ያውቃል። ስለሆነም አሁን ወጣቶቹን ከጽንፈኝነትና አክራሪነት ለማራቅ እንደቻለ ይናገራል።